ስፖርት በኢትዮጵያ ፕሪምየር ሊግ አራተኛ ዙር የእግር ኳስ ጨዋታ አንጋፋው ቅዱስ ጊዮርጊስ በአዲስ መጪው ፋሲል ከነማ መሸነፉ ብዙዎችን አስደምሟል። ኢትዮጵያ ቡና አቻ ወጥቷል። በእንግሊዝ ፕሪምየር ሊግ ባለፈው ሳምንት በአርሰናል ሶስት ለአንድ የተቀጣው ቦርሞት የማታ ማታ ሊቨርፑልን ጉድ አድርጓል። በጀርመን ቡንደስሊጋ ዘንድሮ ከታችኛው ዲቪዚዮን ያደገ ቡድን የደረጃ ሰንጠረዡን በመሪነት ተቆናጧል። ፖላንድ ውስጥ በተከናወነው የዓለም ጁጂትሱ ፍልሚያ የመጨረሻው ዙር ላይ የደረሰ ኢትዮጵያዊ ስፖርተኛንም አነጋግረናል። አብራችሁን ቆዩ። በሳምንቱ ማሳረጊያ ላይ በተከናወነው የኢትዮጵያ ፕሪምየር ሊግ አራተኛ ዙር ውድድር ቅዱስ ጊዮርጊስ ጎንደር ከተማ ውስጥ ባደረገው ጨዋታ በፋሲል ከነማ ሁለት ለአንድ ተሸንፏል። አንድ እኩል ቆይቶ ባለቀ ሰዓት በተሰጠ ፍጹም ቅጣት ምት ቅዱስ ጊዮርጊስን የረታው ፋሲል ከነማ ቡድን ቀደም ሲል የኢትዮጵያ ቡና ቡድንንም መርታቱ ይታወሳል የኢትዮጵያ ቡና ከአዳማ ከተማ ጋር ተጋጥሞ አንድ እኩል ወጥቷል አርባ ምንጭ ከተማ ጅማ ከተማን ሶስት ለዜሮ ድሬዳዋ ከተማ አዲስ አበባ ከተማን እንዲሁም ሲዳማ ቡና ወላይታ ድቻን አንድ ለዜሮ በሜዳቸው አሸንፏል። መከላከያ ወልዲያን ሁለት ለዜሮ ማሸነፍ ተሳክቶለታል። ኢትዮጵያ ንግድ ባንክና ኢትዮ ኤሌክትሪክ አንድ እኩል በመውጣት ነጥብ ተጋርቷል። አድማጮች ወደ እንግሊዝ ፕሪምየር ሊግና የጀርመን ቡንደስሊጋ ጨዋታዎች ከማለፋችን በፊት የጁዶ ጁጂትሱ ስፖርትን የሚመለከት አጠር ያለ ዘገባ እናሰማችሁም። ኢትዮጵያዊው ተፋላሚ ያሬድ ንጉሴ ፖላንድ ውስጥ በተደረገው የጁጂትሱ ስፖርት ግማሽ ፍጻሜ መድረስ የቻለ ተወዳዳሪ ነው። አሰልጣኙ ዶክተር ጸጋይ ደግነህ በኢሜል ላኩልን መልእክት እንደሚያመለክተው ያሬድ በዓለም አቀፍ ውድድር መስፈርት ያገኘው ነጥብ ከአፍሪቃ አንደኛ ያሰኛል ብሏል። ያሬድ በፖላንዱ ውድድር ግማሽ ፍጻሜ የደረሰው ነዋዛ በተሰኘው የብራዚሉ ጁጂትሱ ፍልሚያ ነው። ዓለም አቀፍ ውድድር ለያሬድ አዲስ አይደለም። ለውድድር ያው አዲስ አይደለሁም። ለሁለተኛ ጊዜ የተወዳደርኩት በዚህ ወርልድ ሻምፒዮን የጁጂትሱ ወርልድ ሻምፒዮና ነው እና ፖላንድ ውስጥ ነው የተወዳደርኩት እና ማይነስ ሀምሳ ስድስት ኪሎግራም በሳይትም በኔዋዛ በሚባለውም በብራዚሊያን ጁጂትሱ ተወዳድሬያለሁ እና በብራዚሊያን ጊዜ እሱ ለብሮንዝ ሜዳል ተወዳድሬ አራተኛ ወጥቻለሁ። ለነሐስ ሜዳሊያ ማለት ነው። እሺ፣ ውድድሩ ከባድ ነበር። ምን ያህል ሰዎች ተወዳድረዋሉ እንግዲህ አጠቃላይ ከስድስት መቶ በላይ ይሆናል ተወዳዳሪዎች የነበሩት። አጠቃላይ ውድድሩ ላይ ብዙ ሀገራት ተካፍለዋል። ወንደ ወርልድ ሻምፒዮን መጡ ብዙ ሀገራት ይካፈላሉ እና በእኔ ኪሎ አሉ ተወዳዳሪዎች፣ ብዙ ሀገራት ናቸው ያሉት ብዙ አትሌቶች ነው ያሉ። በተለያየ ካታጎ በዓለም ውድድሩ ላይ አራተኛ የወጣህበት ምክንያት ዳኛ የሰጠው ነጥብም ነው የሚባል ነገር አለ። ስለሱ እስኪ ትንሽ ንገረን። አዎ ምንድነው ይሄ? ሜዋዛ የሚባለው ወይም ብራዚሊያን ጂጽ በምወዳደርበት ሰዓት ላይ ምንድን ነው አንዳንድ ሩሎች ተቀይረዋል። በእኔም ደግሞ አዲስ የሆኑ ነገሮች አሉ። ይመስለኛልም ለእነሱም ለዳኞቹም ጠለቅ ያለ ዲቴል የገባ የዳኝነት ህግ ያላቸው አልመሰለኝም። ለምን ብዙ ሰው ኮምፕሌንት ያቀርብ ነበር በዚህ በሜዋዛ ውድድር ላይ ምንድን ነው አንዳንድ ህጎች በየጊዜው ስለሚቀየሩ እነዛን ደግሞ ብዙ ጊዜ መወዳደር ይጠበቅብኛል፣ እየተከታተልኩ ውድድር ላይ ካልሆንኩ ያንን ህግ ማወቅ አስቸጋሪ ነው። በወረቀት ላይ እና ከረጅም ጊዜ በኋላ ስለተካፈልኩ ሁለት ሺ አስራ ሁለት ላይ ነው ዜና ላይ ተካፈልኩት በፋይቲንግ ለእኔ ደግሞ ብራዚሊያን ጅሱ አዲስ ነው፣ አዲስ ውድድር የመጀመሪያ ውድድር ነው። ስለዚህ ያንን ህጎቹን ቢቴላ አለማወቅ ነው። እኔም አራተኛ ደረጃ ስ በነጥብ ደረጃ እኔ ነበርኩ መራይ ነበረው ሶስት ቱንም ፋይት እዚህ አለም አቀፍ ውድድር ላይ ከመድረስ በፊት ኢትዮጵያ ውስጥ ውድድሮች ተካሂደው ነበር። እነሱን አሸንፈን የመጣኸው እንዴት ነው? እስኪ ስለሱ ትንሽ ንገረን። አዎ፣ አሁን ኢትዮጵያ ውስጥ ውድድር ለማካሄድ በሀገር አቀፍ ደረጃ ፌዴሬሽን ያስፈልገዋል አንድ ስፖርት ታዊ ውድድሮችን አካሄዱ ሰዎችን መርጦ ለመሄድ። ሆኖም ግን ያንን ነገር ለማሟላት በጣም ሪኳየርመንቱ ሰፊ ነው። ማሟላት የሚገባን ነገር በጣም ሰፊ ነው። በተለይ እንደዚህ አዳዲስ ስፖርቶች የተቀመጠ እንዲስፋፉ እንዲደራጁ፣ ወይም ደግሞ እንደዚህ አይነት ነገር እንዲገጥማቸው እድል የለም። ሁሉም አንድ መዋቅር ነው ያንን ማለፍ አለበት እና ብዙ ሪኳይርመንት ስለሌለው ፌዴሬሽኑም ስለሌለው፣ ግን ምንድን ነው የሚደረገው? አክቲቭ የሆኑ ልጆች ስፖርቱ ላይ አክቲቭሊ የሚሰሩ ልጆችን እና የበለጠ ውጤት ያመጣሉ የሚባሉት ልጆች ስንትም ተብለን ቻል እኔ ብቻ አልነበርኩም፣ ጓደኛዬም ነበረ። አጋጣሚ በኤምባሲ ቪዛ ምናምን ምክንያት እሱ ቀርቶ ነው እንጂ ሁለት ሆነን መውጣ ነበር እና ውድድር የለውም አክቲቭ የሆኑ ልጆች ተመርተው ነው ውድድር ላይ የሚላኩት። ወደፊት እየተስፋፋ ሲመጣ ውድድር ይኖራል ብለን ተስፋ እናደርጋለን። አንተ በሚቀጥለው የጎርጎሬሱ ሁለት ሺህ አስራ ሰባት ዓመተ ምህረት ማለትም ከአንድ ወር በኋላ በሚገባው አዲስ አመት አፍሪቃን ወክለህ እንደምትወዳደርም ተገልጧል። ልክ ነኝ? አዎ እንግዲህ ያው ይመስለኛል በሚቀጥለው አመት ጁላይ ላይ የወርልድ ጌምስ አለ ወርልድ ጌምስ እንግዲህ በጣም ትልቅ ውድድር ነው ከዚህ ከወርልድ ሻምፒዮን ላቅ ያለ ውድድር ነው ሰፋ ያሉ ሌሎች ውድድሮችን የያዘ ነው እዛ ላይ በአህጉር ደረጃም ያው እንደ ወክል ያው ውጤቱ እንትን ስለሚያመላክት ያው እንደ ወክል እንትን ብለውኛል እና ለዛም የሚሆን አንዳንድ ነገሮችን ለመስራት ላይ ነኝ ሌሎች ሴሚናሮችን ለመውሰድ እንደዚህ አይነት ህጎቹን በረምብ ለማወቅ ከዚህ በኋላ የሚገጥመኝን ደግሞ አሁን የነበረውን ስህተት እንዳይደገም ደግሞ ረት ለማድረግ እየሞከረ ነው። በጁዶና ጅጁጥሱ ተወዳዳሪ ያሬድ ንጉሴ በተለይ በፖላንድ የመጨረሻ ዙር ላይ ደርሶ አራተኛ የወጣው ተወዳዳሪ ስፖርተኛ ነው ያነጋገር ነው። ያሬድ ለሰጠህን ቃለ መልልስ በዶይቼ ቬለም ከልብ አመሰግናለሁ። መልካም እድል ወደፊት። አመሰግናለሁ። ከልብ አመሰግናለሁ። በእንግሊዝ ፕሪምየር ሊግ ዝቅተኛ ደረጃ ላይ የሚገኙት ሚድልስፖሮ እና ሁል ሲቲ ዛሬ ማታ ተስተካካይ አስራ አራተኛ ጨዋታቸውን ያከናውናሉ። ትናንት እስከ 75ኛው ደቂቃ ድረስ 3 ለ1 ሲመራ የቆየው ሊቨርፑል በአራት ለ3 ሽንፈት ነጥብ ጥሏል። የሊቨርፑል ግብ ጠባቂ ሎሪየስ ካሬስ ከተቆጠሩበት አራት ግቦች ሦስቱን ማዳን ይችል ነበር ሲሉ ብዙዎች ተችተውታል። ጀርመናዊው የሊቨርፑል አሰልጣኝ የርገን ክሎፕ ግን ለሽንፈታችን ግብ ጠባቂው ሎሪየስ ካሬስ ብቸኛው ተጠያቂ መሆን የለበትም ብሏል። በእርግጥ ግን የትናንቱ ጨዋታ ሎሬስ ካሬስ ደካማ ሆኖ የታየበት ነበር ማለት ይቻላል። ቼልሲ ቅዳሜ ዕለት ማንቸስተር ሲቲን 3 ለ1 አሸንፎ ነጥቡን 34 በማድረሱ የደረጃ ሰንጠረዡን እየመራ ነው። ዌስትሃም ሲቲን 5 ለ1 ያንኮታኮተው አርሰናል 31 ነጥብ ይዞ ቸልሲን በቅርብ ርቀት ይከተለዋል። ሽንፈት የቀመሱት ሊቨርፑልና ማንቸስተር ሲቲ 30 ነጥብ አላቸው። ሊቨርፑል በግብ ክፍያ በልጦ ሶስተኛ ደረጃ ይዟል። ቶትናም ቅዳሜ ዕለት ስዋንሲ ሲቲን አምስት ለዜሮ አደንዝዞ ነጥቡን 27 ቢያደርስም በደረጃ ሰንጠረዡ ግን ከማንቸስተር ሲቲ ዝቅ ብሎ አምስተኛ ነው። በነገራችን ላይ በቀይ ካርድ የተሰናበተው የማንቸስተር ሲቲው አጥቂ ሰርጂዮ አጉዌሮ አራት ጨዋታዎችን እንደሚቀጣ የእንግሊዝ እግር ኳስ ማህበር ዛሬ አስታውቋል። ትናንት ከኤቨርተን ጋር አንድ ለአንድ አቻ የተለያየው ማንቸስተር ዩናይትድ በ21 ነጥብ ስድስተኛ ደረጃ ላይ ይገኛል። በጀርመን ቡንደስሊጋ ዘንድሮ ከታችኛው ዲቪዚዮን ያደገው ላይፕሲሽ ቡድን አያላኑን ልቆ መሪነቱን እንደጨበጠ ነው። ላይፕሲሽ ቅዳሜ ዕለት ሻልከን ሁለት ለአንድ ድል አድርጎ የሰበሰበው ሶስት ነጥብ ተደምሮለት ቡንደስሊጋውን በ33 ነጥብ እየመራ ይገኛል። አርብ ዕለት ማይንትስን ሶስት ለአንድ ድል አድርጎ ሶስት ተጨማሪ ነጥብ ማግኘት የቻለው ባየር ሚንሽን ከመሪው ላይፕሲሽ በሶስት ነጥብ ከመበለት ግን አልዳነም። ኮሎኝ በሆፈንሃይም ሲሸነፍ፣ ቦሩሲያ ዶርትሙንድ ተጋጣሚው ቦሩሲያ ሚንሽን ግላድ ባህን አራት ለአንድ አደብ አይቷል። ከአይንትራክት ፍራንክፉርት ጋር ያለውን ነጥብም ወደ አንድ ዝቅ አድርጎ ስድስተኛ ደረጃ ላይ ሰፍሯል። ትናንት ከአውስቡርግ ጋር ገጥሞ አንድ እኩል የተለያየው አይንትራክት ፍራንክፉርት 25 ነጥብ አለው፣ በአምስተኛ ደረጃ ላይ ይገኛል። ሄርታ ቤርሊን ወራጅ ቀጠናው ጠርዝ ላይ የሚገኘው ቮልስቡርግን 3 ለ2 በማሸነፍ ነጥቡን 27 አድርሷል። ሁለተኛ ደረጃ ላይ ከሚገኘው ባየር ሚንሽን በሶስት ነጥብ ብቻ ነው ዝቅ ብሎ የሚገኘው። አራተኛ ደረጃ ላይ ሆኖ ከሚከተለው ሆፍናይም በሁለት ነጥብ ይበለጣል። ቬርደር ብሬመን ኢንግሎሽታትን ሁለት ለአንድ ሲያሸንፍ ሌቨርኩሰን ከፍራይቡርግ አንድ ለአንድ አቻ ወጥቷል። ትናንት ሃምቡርግ ዳርምሽታትን ሁለት ለዜሮ ቢያሸንፍም በሰባት ነጥብ ብቻ ተወስኖ 17ኛ ደረጃ ላይ ማንጎላ ጀጁ ግን አልቀረለትም። ሃምቡርግ በአንድ ነጥብ የሚበልጠው መጨረሻ ደረጃ ላይ ጨልጥ ያለ እንቅልፍ የወሰደው ታትን ብቻ ነው። በዚህ ከቀጠሉ ሁለቱም ተደጋግፈው ወደ ታችኛው ዲቪዚዮን ማሽቆልቆላቸው አይቀርም። አድማጮች፣ የስፖርት ጥንቅራችን በዚሁ ይጠናቀቃል። አስተያየትና ጥቆማቸው አይለን ማንተጋፍቶ ስለሽነኝ መልካም ጊዜ ጤና ይስጥልኝ።